ሊቢያ ውስጥ የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ የጸጥታ ሁኔታ አስቸጋሪነት ምክንያት ሕይወታቸው ለአደጋ መጋለጡን እየተናገሩ ናቸው። በሊቢያ ዋና ከተማ አቡሳሊም በሚባል የስደተኞች መጠለያ ውስጥ ያሉ ኢትዮጵያውያን ስደተኞች በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የሌላ ሀገር ስደተኞችን ወደ ጎረቤት ሀገሮች ሲያስተላልፍ ኢትዮጵያውያኑን ግን ሊረዳ ፈቃደኛ አልሆነም ሲሉ ወቅሰዋል። ዩኤንኤችሲአር ለስደተኞቹ አቤቱታ ምላሽ ሰጥቷል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አጠናቅሯል። በተለያዩ ጊዜያት ከሜዲትራኒያን ባህር እንዲሁም ከሊቢያ ግዛቶች በሊቢያ ፖሊስ ተይዘው ትሪፖሊ አቡሳሊም በሚባል የስደተኞች ማጎሪያ ውስጥ ያሉ ኢትዮጵያውያን በከተማዋ የፀጥታ ችግር በመባባሱ አደጋ ውስጥ መሆናቸውን ተናገሩ። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ቅርንጫፍ መስሪያ ቤት ዩኤንኤችሲአር ለደህንነታቸው ሲል ሌሎች ስደተኞችን ወደ ጎረቤት ሀገር ኒጀር እያስተላለፈ መሆኑን ገልጸው በመጠለያው ያሉ ትውልድ ኢትዮጵያውያን ስደተኞችን ግን እየረዳ እንዳልሆነ ገልጸዋል። ኑረድን ሀሰን የካምፑ ነዋሪ ነው። አሞ ወሪ ጆለን አሞ ወዲን ጅሩ ኢሳን አሞ ቱዩ ሐለ ሰኒ ረኩ ኢሳኒ ሁበተኒ አሞ ኩኑ ኢሳን ጋሪ ዳን አሁን አብረናቸው እየኖርን ያለን ልጆች ችግራቸውን ተጠይቀው እነርሱም በጥሩ ሁኔታ እየረዷቸው ነው። ከዚህ ቦታ እያወጧቸው ነው። እኛን ግን ጉዳያችሁ ገና አልታወቀም ብለው ይኸው ቁጭ ብለን እየጠበቅን ነን። በአቡሳሊም ያሉት ኢትዮጵያውያን ስደተኞች ሴቶችና ሕጻናትን ጨምረው ከ26 በላይ መሆናቸውን ተናግረው ለኑሮ መጠለያ ካምፑ አስቸጋሪ መሆኑን የገለጹት ሐሰን ኢብራሂም የተባለ የካምፑ ነዋሪ በምግብ እጦትም እየተቸገሩ መሆናቸውን ይናገራል። የምንበላው ምንም የለንም። አሁን እዚህ ወደ ሰባት ወር ቆይተናል። ምንም ሰጥተውን አያውቁም። ሀገር ቤት ያሉ ዘመዶችን ብር አስልኬ እዚህ ሐዋላ የሚቀበሉ ሰዎች አሉ። እነሱ የገንዘቡን ግማሽ ወስደው ግማሽ ያመጡልናል። በእሷ ነው የምኖረው። አቡሳሊም ኢትዮጵያውያኑ ያሉበት ካምፕ በየነች ሲያር የሚተዳደር ቢሆንም በከተማዋ በትሪፖሊ በየጊዜው ግጭትና ጦርነት ስለሚቀሰቀስ ኑሮው አስፈሪ መሆኑን ይናገራሉ ስደተኞቹ። ሳዕዳ አብድራህማን ሁለት ልጆቿን አገር ቤት ትታ ከባሏ ጋር እንደተሰደደች ትናገራለች። የሚመለከተው አካል ቢደርስልን ስትል ትማጸናለች። እኛ አቅማተን እየተቸገርን ነው። ምንም የምንበላው ምግብ ስለሌለን ስለሌለን ማለት ነው። እኛ የምንፈልገው ከዚህ መውጣት ነው። በመጀመሪያ መዘገቡን። ከዚያ የኢትዮጵያ ዜጎችን ስማቸውን የሚጠራ ማንም የለም። ከኋላችን የተመዘገቡትን እያዛወሩ፣ እኛን ግን አሁንም እዚሁ ትተውናል። መፍትሄ አላገኘንም። ስለዚህም ጠዋትም ማታም እያለቀስን ነን። በሊቢያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮው ትውልደ ኢትዮጵያውያንን ጨምሮ ሌላ ድጋፍ የሚፈልጉ የማንኛውም አገር ስደተኞችን እንደመረዳ ገልጸው በሊቢያ በመጠለያ ካምፕና በእስር ቤት ያሉት ስደተኞች የተለያዩ አማራጭ መፍትሄ እንዳላቸው ገልጸዋል። መፍትሄውም ስደተኞችን ወደ ጎረቤት ሀገር ማዘዋወር፣ ወደ ሦስተኛ አገር በቋሚነት ማስፈር እንዲሁም ወደ መጡበት አገር መመለስ መሆኑን አስረድተዋል። በካምፑ ያሉ ስደተኛም የግል ችግራቸው ታይቶ ተገቢ መፍትሄ ይሰጣቸዋል ሲል UNHCR ሊቢያ ቅርንጫፍ አብራርቷል። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ።